ለአራት ጊዜያት በአራት ከተሞች ሲካሄድ የሰነበተው የኢትዮጵያ የሱዳንና የግብፅ ቴክኒክ ኮሚቴዎች የአባይን ግድብ አጠቃቀም የሚመለከት ምክክር ከሞላ ጎደል በስምምነት መጠናቀቁን የኢትዮጵያ ባለስልጣናት ተናግረዋል። ዛሬ በዩናይትድ ስቴትስ የኢትዮጵያ ኤምባሲ በነበረው ከጋዜጠኞች ጋር የተደረገ ጥያቄና መልስ መድረክ ላይ የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው ሲደረግ የነበረው ምክክር የኢትዮጵያን ጥቅም ያስጠበቀ እንደነበረ አብራርተዋል። ምንድን ነው የደረስነው ስምምነት አሁን? ቴክኒካሊ ግድቡ በሚሞላበት ሁኔታ ላይ የመጀመሪያዎች ሁለት ዓመታት ላይ ኢትዮጵያ በፍጥነት ኃይል ልታመነጭበት እስከምትችለው ድረስ ለመሙላት የተፋጠነ መንገድ እንዲኖር፣ ከሁለት ዓመታት በኋላ ደግሞ እንዴት ኃይል ማመንጨቷ እንደተጠበቀ ሆኖ ውሃ እያጠራቀመች እያጠራቀመችበት የሚሄደው ጊዜ እንዴት አድርጎ ነው በዛ መንገድ ኢትዮጵያንም ተጠቃሚ የሚያደርገው በመሀል ደግሞ የሆነ ያልተጠበቀ ነገር ምናልባት አንዳንዶቹ ሲገልጹ ላይሆንም ይችላል ተብሎ የሚገመት በመቶ ዓመት አንድ ጊዜ በአምሳ ዓመት አንድ ጊዜ ሊከሰቱ የሚችሉ ከባድ ድርቅ ሊኖር ይችላል። ያኔ ኢትዮጵያ ለታችኞቹ ሀገሮች ምንድን ነው ልታግዝ የምትችለው የሚለውንም በሚመለስ መንገድ ውይይቶች ተካሂደው ከሞላ ጎደል መግባባት የተደረሰበት ሁኔታ አለ። ትናንት አመሻሽ ላይ በታዛቢነት የተሳተፈው የዩናይትድ ስቴትስ የገንዘብ መስሪያ ቤት ሀገራቱ የደረሱባቸውን የስምምነት ነጥቦች መነሻ በማድረግ ለቀረቡ ጥያቄዎች መልስ የሰጡት የኢትዮጵያ ውሃና መስኖ ኤነርጂ ሚኒስትር ዶክተር ስለሺ በቀለ በበኩላቸው ሀገራቱ በደረሱበት ስምምነት መሰረት ኢትዮጵያ ግድቡን ለመሙላት እንደ ውሃ ፍሰቱ የሚወሰን ከአራት እስከ ሰባት ዓመታት እንደሚፈጅባት በመጪዎቹ ሁለት ዓመታት ውስጥ ደግሞ ከግድቡ ኤሌክትሪክ ማመንጨት እንደምትጀምር ተናግረዋል። የውሃ ሙሌት ሂደቱ በዋነኝነት ክረምትን መሰረት በማድረጉ የሙሌቱ ሂደት የሚፈጀው ጊዜ ላይ ተጽዕኖ ይኖረው እንደው ተጠይቀው ይህንን ብለዋል። የኢትዮጵያ ወንዞች ፍሰታቸው ሐምሌ፣ ነሐሴ ላይ ያበጠ ነው። ብዙ ውሃ የሚያልፈው በዛ ጊዜ ነው። መስከረምም አንዳንዴ ሙሉ ይቆያል። ይሄ አይደለም የምታውቁት። የእኛ ወንዞች ሀይላንድ ላይ ያለት ወደ ደቡብ ስንሄድ ለየት ይላል። እዚህኛው ላይ ከማዕከላዊና ወደ ምዕራብ ወደ ሰሜን ምዕራብ ደቡባዊ ምዕራብ ያሉት ዩኒሞዳል ላይ ያላቸው ዩኒሞዳል ማለት ስምንት ዘጠኝ ወር በጣም ዝቅተኛ ፍሰት ይኖራቸውና ክረምቱ ሲመጣ ከሰኔ ጀምሮ በከፍተኛ ደረጃ አዝናብ ስለ ኮንሰንትሬት አድርጎ ስለሚወርድ ትልልቅ ወንዞች አሉን በዛ ውስጥ ፍሰቱ በበቂ ሁኔታ ይጨምራል። በነገራችን ላይ ግድብ የሚሰራው በዛ ጊዜ የሚፈሰውን ብዙ ውሃ ለማቆየት ነው እንጂ ዝም ብሎ ኢንፍራስትራክቸር ለመስራት አለ። እዛ ጋር ያለውን ውሃ እንዲጠራቀም ይደረግና በቀሪ ወራት የሚመጡት ላይ ተጨማሪ ሆኖ እየተተነተነ ይለቀቃል። ዜርፎር ዩኒፎርም የሆነ ፍሎ ይኖረዋል ማለት እንደዛ ሲሆን ሪላያብል የተመጣጠነ የኢነርጂ ማመንጨት ይኖራል ማለት ነው። አሜሪካ ሦስቱም ሀገራት በሰላማዊ መንገድ ከወንዙ ተጠቃሚ እንዲሆኑ ነገሮችን ለማመቻቸት በጎ ሚና መጫወቷ በተወሳበት በዚህ መድረክ ፕሬዚዳንት ትራምፕ ይህንን አቋማቸውን ከውጭ ጉዳይ ሚኒስትሮች ጋር ባደረጉት ቆይታም እንዳጋሩ ተነግረዋል። ፕሬዚዳንት ትራምፕ ምናሉ የሚለውን ምንድነው መጀመሪያ አሜሪካ መተን ስንወያይ ብለው የነበሩት ይህ ግድብ የጠመንጭ ሳይሆን የመልካም ግንኙነት ምክንያት መሆን ነው ያለ ያላችሁን ጭቅጭቅ ተነጋግራችሁ ፍቱ እኛም በበኩላችን ችግሩን እንድትፈቱ እናግዛለን ነገር ግን በቀሯችሁ ጉዳዮች ላይ እየተነጋገራችሁ ፍቱ እና ተስማሙ ስትስማሙ ፊርማ ስትፈራረሙ እኔ ምገኛለሁ እንደገና ደግሞ ግድቡ በሚያልቅበት ጊዜ ወይም ደግሞ በመጀመሪያ ሁሉም ግድቡ እስከሚጠናቀቅ ሳይሆን ከዛ በፊትም የሆነ በግድቡ ላይ ለምሳሌ ውሃ ሲሞላ ሊሆን ይችላል ወይም የመጀመሪያው ማመንጨት ሲጀምር ሊሆን ይችላል፣ መገኘት እፈልጋለሁ እና በጥሩ መንፈስ ችግራችሁን ለመፍታት የጀመራችሁትን መንገድ አጠናክራችሁ ቀጥሉ፣ መጨረሻ ሰምን ላይ ድረሱ የሚል ነው። ሶስቱ ሀገራት ቀጣይ የሚቀራቸው ጉዳይ አሁን ሀገራቱ ዕውቅና የሰጧቸውን የስምምነት ነጥቦች ወደ ገዢ ሕግ መቀየርና ሰነድ ማዘጋጀት ከዚያም መፈራረም እንደሆነም ተወስተዋል። አዲስ ለውጥ ከሌለ በስተቀር ይሄ የሚሆነው ከጥር 19 እስከ 20 2012 ዓ ምት ነው።